አስረኛው የኢህአደግ ድርጅታዊ ጉባኤ ዛሬ ጠዋት መቀሌ ከተማ ላይ ተከፍቷል። በጉባኤው ላይ ከአራቱ የግንባሩ አባል ድርጅቶች የተወከሉ ከእያንዳንዳቸው 250 ሰው በጠቅላላው 1 ሺህ አባላት በድምፅና አምስት መቶ ያለ ድምፅ እየተሳተፉ ናቸው። በጉባኤው መክፈቻ ላይ ንግግር ያደረጉት የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ ይህ የግንባራቸው ጉባኤ ሀገሪቱን በ2017 ዓመት ምሕረት በመጪዎቹ 10 ዓመታት ማለት ነው መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ የተያዘውን ራእይ እውን ለማድረግ የሚያስችል እቅድ አቅጣጫን ያጸድቃል ብለዋል። ግርማ ይገብሩ ዝርዝር አለው። የኢህአደግ ሊቀመንበር አቶ ኃይለማርያም ደሳለኝ ባቀረቡት ረዘም ያለ የመክፈቻ ንግግር ኢህአዴግ እስካሁን ድረስ ዘጠኝ ጉባኤዎች ማካሄዱንና በእነኛ ጉባኤዎች የተገኙ ድሎዎችን አስታውሷል። በተለይ በ1993 ዓ ም የተካሄደው አራተኛው የድርጅቱ ጉባኤ በአቶ መለስ ዜናዊ በቂ ጥናትና ትግል ተመስርቶ የተሃድሶ አቅጣጫዎች በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር ብለውታል። ካለፉት ጉባኤዎቻችን መካከል በ1993 ዓ.ም የተካሄደው አራተኛው ድርጅታዊ ጉባኤያችን ኢህአዴግ በውስጡ የተበቀለበትን የመበስበስና የጥገኛ ዝግጠት አደጋ እና መገለጫዎች በጓድ መለስ በቂ ጥናትና ትግል ላይ ተመስርቶ የድርጅታችን የትግል መስመር በማጥራት የታድሱ አቅጣጫዎቻችንን በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር። በ2005 ዓመተ ምህረት የተካሄደው ዘጠነኛው ጉባኤም ታላቁ መሪያችን አቶ መለስ ዜናዊ ባጣንበት ማግስት የተካሄደ ነበር ያሉት ኃይለ ማርያም ደሳለኝ ወቅቱ ለኢትዮጵያ ሕዝብ ሁለት ገጽታ የያዘበት እንደነበረም ያስታውሳለሁ። ወቅቱ በአንድ በኩል ታላቁ መሪያቸውን ያጡት የሀገራችን ሕዝቦች በጥልቅ ሐዘን ውስጥ ሆነው የተጀመረውን ልማትና ዲሞክራሲ በማስቀጠል የታላቁን መሪ ራዕይ እናሳካለን በማለት ቃል ኪዳናቸውን ያደሱበት በሌላ በኩል የጽንፈኛና የጸረ ሰላም ኃይሎች አጋጣሚውን ተጠቅመው አገራችንን ለማተራመስ የቋመጡበት ወቅት እንደነበረ የምናስታውሰው ነው። የመጀመሪያው የእድገትና የለውጥ እቅድ ለመተግበር በተካሄደው ጥረት የኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘው ራእይ የመሳካቱ ጉዳይ ከወዲሁ እውን እንደሚሆን መታየት ጀምሯል ብሏል አቶ ኃይለማርያም ደሳለኝ ቢሆንም ግን በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮችና አሳሳቢ ድክመቶች ነበሩብን ይላሉ። በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮቶችና አሳሳቢ ድክመቶች ነበሩብን። የአመራር ሁኔታችንን ከማሻሻል አልፎ ስር ነቀል ለውጥ የመጣበት ደረጃ አልደረስንም። የክራይ ሰብሳቢነት የፖለቲካ ኢኮኖሚ በተለይም በከተሞች የበላይነቱን እንደያዘ ይገኛል። የሕዝባችንን የተደራጀና የነቃ ህለንተናዊ ተሳትፎ መሆን በሚገባው ደረጃ ገና አላደረስነውም። ለጉባኤው በሚቀርበው ሪፖርት በእቅድ አፈጻጸማችን የነበሩ ጥንካሬዎችና ድክመቶች የቀረቡ ሲሆን ጉባኤው በጥልቀት ገምግሞ ጥንካሬዎችን አጎልብቶ ለማስቀጠልና ድክመቶቻችንን ለማረምና የህዳሴ ጉዟችን ሳይስተጓጉል ሊያስቀጥሉ የሚችሉ አቅጣጫዎችንና ውሳኔዎችን እንደሚያስቀምጥ ይጠበቃል። አስረኛው የኢህአዴግ ጉባኤ አምስተኛው አገራዊ ምርጫ በተካሄደበትና የኢትዮጵያ ህዝብ ለኢህአዴግ ከፍተኛ ኃላፊነት በሰጠበት ማግስት እየተካሄደ መሆኑንም ሌላው ጉባኤው ታሪካዊ ያደርገዋል ብለዋል ሊቀመንበሩ። በወቅቱ መራጩ ህዝብ በሳል ውሳኔ ያስተላለፈበትም ነበር ብለዋል። መራጩ ህዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በሀገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄዶ የተረጋጋ የመድበለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከሁለት ሺህ ሁለቱ ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው። አቶ ሀይለ ማርያም ደሳለኝ አስረኛው የኢህአዴግ ድርጅታዊ ጉባኤ በጥልቀት ተወያይቶ የሚያጸድቀው የዕቅድ አቅጣጫ እንደሚኖርም አበክረው ይናገራሉ። ይኸውም ኢትዮጵያ በ2017 ዓ ም መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራእይ እውን ለማድረግ የሚያስችል የዕቅድ አቅጣጫ እንደሆነም ገልጸዋል። አስረኛ ድርጅታዊ ጉባኤያችን በጥልቀት ከሚመክርባቸውና ውሳኔ ከሚያስተላልፍባቸው አንኳር ጉዳዮች የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አፈጻጸም በዓለም አቀፍ ደረጃ የተቀመጡ የዘላቂ ልማት ግቦችና መሰል ጉዳዮችን እንደመነሻ ወስዷል። የእቅድ አቅጣጫዎችና ግቦች አገራችንን በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ በሚቀጥሉት አምስት ዓመታት ልናሳካቸው የሚገቡ የእድገትና ትራንስፎርሜሽን ግቦችን መሰረታዊ አቅጣጫዎችና የሚከናወኑ ዋና ዋና ተግባራትን አካቶ ይዟል። ጉባኤው የእቅዱ አቅጣጫዎችን በጥልቀት በመመልከት አዳብሮ እንደሚያጸድቀው እምነቴ የጸና ነው። በዚሁ አስረኛው የኢህአዴግ ጉባኤ የቻይና ኮሚኒስት ፓርቲ፣ የሱዳን ኮንግረስ ፓርቲ፣ የደቡብ ሱዳን፣ የሩዋንዳና የሌሎች አገሮች የፖለቲካ ድርጅት ተወካዮች ተገኝተው ንግግር አሰምተዋል። አሥረኛው የኢህአዴግ ድርጅታዊ ጉባኤ ለሚቀጥሉት አራት ቀናት እንደሚቆይና የድርጅቱ የማዕከላዊ ኮሚቴ እንደሚመርጥም ይጠበቃል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ ነው።